በአዋሳ ከተማ ዩኒቨርሲቲውን በሚያዋስነው ወደ 160 ሄክታር ግድም 1 ሚሊዮን 500 ተኩል ስኩዌር ሜትር በሆነ ቦታ ላይ የተገነቡት በርካታ የጨርቃጨርቅና የተለያዩ የልብስ ውጤቶች ማምረቻዎች ወደ ስራቸው ገቡ። ለጊዜው በዓለም ገበያ ውስጥ የታወቁት 18 ያህል የሚሆኑ በይቀጥላል የውጭ ኩባንያ ባለሀብቶች ሲሆኑ ኢትዮጵያውያን በመድፈር ሁለት ያህሉ ብቻ ለጊዜው እየተደባለቁ ናቸው። ሆኖም የማበረታቻ እና የባንክ የብድር አገልግሎት እየተመቻቸ በመሆኑ ወደፊት እየተጠበቁ ያለ ነው። ማምረቻዎቹ ወደ ስራ የገቡበትን የምረቃ ስርዓት መነሻ በማድረግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሆኖም ቀሪ ስራ እንዳለም ከመድረክ ገልጸዋል። መንገዳችን ሁሌም አልጋ በአልጋ አይሆንም አፈፃፀማችንም በፈለግነው መጠን ባይሄድም ቢያንስ በተጨባጭ የሚታይና በጸና መሰረት ላይ የዋለ የፓርክ መሰረተ ልማትና ስርዓትን መመስረት ችለናል። እንዲያም ሆኖ ሀገራዊ ውጥንና ትልቅ ራዕይ ስነጻጸር በጣም ትንሹ በመሆኑ በውስን ብሎቻችን እርካታ ታውረን ይልቁንስ በከባድ ዋጋ የተገኙ ስኬቶቻችንን ማስቀጠልና ከፍ ወዳ ላይ የእድገት ማማ ለመውጣት የበለጠ መትጋት ይኖርብናል። በህብረተሰቡ ዘንድም ሆነ በውጭ ሀገሮች የሚመላለሰው ትልቁ ጥያቄ ከዚህ የምርት ስራ መርዛማው የውሃ ዝቃጭ ወዴት ይፈሳል የሚለው ነው። ለዚህም በዚህም ሙያ የሰለጠኑበት የህንዱ ኩባንያ አሪንድ ኤንቪሶል የተባለው ነው። ባለሙያው ላሊት ኬዋላል ራማኒ ያስረዳሉ። ሚሊዮን ሊተርስ ፐር ዴ 8 ሚሊዮን ሊትር በቀን የምንጠቀምበትን የውሃ ማጣራት ስራ ነው እየተካሄደ ያለው። ከዚህ በተጨማሪ ደግሞ ለማህበራዊ ኑሮ የመጸዳጃ መጠቀሚያ ደግሞ ወደ 3 ሚሊዮን ሊትር ውሃ በቀን የሚገለገሉበት የማጣሪያ ተግባር ነው። ለማዕድ ዝግጅት ስራንም ያጠቃልላል። ይህንን አይነት የሙያ ስራ ነው በዜሮ ደረጃ ውሃው ተጣራ የምንለው በሌላ አገላለጽ ምንም አይነት የውሃ ጠብታ ከዚህ ፓርክ ውጪ ይፈሳል ማለት አይደለም። ማንኛውም የውሃ አይነት ለምርት ጥቅም ላይ የዋለው ተመልሶ ወደ ማምረቻው ከተጣራ በኋላ በተለያየ መልኩ ወደ ማምረቻው በተከታታይ ሂደት የሚመለስ ነው። ስለ ኢትዮጵያዊ የሙያ ተቀጣሪ ልምድን ለማካበትና ስልጠናን በሚመለከት በጠቅላይ ሚኒስትር ቢሮ የዘርፉ አማካሪ ዶክተር አርከበ እቁባይ የሚሉት አንድ ፓርክ ጋር የውጪዎች፣ እና የሀገር ውስጥ አምራቾች አብረው ነው ያሉ። ሲገቡ ሲወጡ፣ አብረው ነው ያሉ። የምርት በንስ ተቋራጭነትም ይተሳሰራል። ይሄ ነው አንዱ ገመል። ሁለተኛ ደግሞ ስልጠና ላይ የውጭ ባለሙያዎችንም መጠቀም እንዲችሉ ስልጠና ላይ መንግስት ትልቁ ወጪ ይሸፍንላቸዋል ስለዚህ የቴክኖሎጂ እውቀት ሽግግሩ ቁልፍ ነው አሁን ባልኩት መልክ እነዚህ ሁሉ ይሟላሉ ማለት በጨርቃ ጨርቅ እና የስፌት ስራ ሴቶች በርካታ ተቀጣሪዎቹ ናቸው በቀበሌ በኩል የተመዘገቡ ሲሆን በተግባር ላይ እንዳሉ ስለ ደሞዝም ጉዳይ ጥያቄዎችን ካቀረብኩላቸው ውስጥ እኔ አሁን ስልጠና ሶስት ወር ሆኖኛል እዚህ ሁለተኛ ወሬ ነው ቲቪቲ ወርክ 15 ቀን ሰልጠኛለሁ። አሪፍ ነው በጣም ሁን ላይ 650 ነው፣ ግን ተጨማማሪ ነገር ጋር ነው ሺ ብር የምሞለው ሁላይ ከተኩል ገብተ 11 ሰዓት እንወጣለን። አልተጀመረም ስልጠና እዛ ሽግግር አንድ ወር እዚህ ይሄ አምስተኛ ወሬ ነው። ስራ ከጀመሩ ደሞዝ አንድ ሺ ሁለት ብር አሁን ማለት ነው። ያው ለእነሱም እንጀመረም ስራ ስላልጀመሩ። ጌታቸው ተድላ ሀይሌ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ።